ተመራጩ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የፕሬዝዳንትነት ስልጣን እንደ አውሮፓውያን አቆጣጠር ጃንዋሪ 20 በይፋ ይጀምራል። በዚህ ዕለትም በዓለ ሲመታቸውን ለማክበር በዝግጅት ላይ ይገኛሉ። በዚህ ሁኔታ ውስጥ ግን የዩናይትድ ስቴትስ የተወካዮች ምክር ቤት ባለፈው ረቡዕ ከነበረው አመፅ ጋር ተያይዞ በነበራቸው ሚና ተሰናባቹን ፕሬዚዳንት ዶናልድ ትራምፕን ለሁለተኛ ጊዜ ከስልጣናቸው ሊያስወግዳቸው ይገባል ወይስ አይገባም የሚለው ጥያቄ እያከራከረ ነው። በምክር ቤቱ የቪኦኤ ዘጋቢ ሚሼል ኩዊን የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርባል። በፕሬዝደንት ትራምፕ ደጋፊዎች የተነሳውና አምስት ሰዎች የሞቱበት ያለፈው ሳምንት አመፅ አሁንም እያነጋገረ ነው። ህጋውጪዎቹ የምክር ቤት አባላት አመፁን አነሳስተዋል ያሏቸውን ፕሬዝደንት ትራምፕን ከስልጣን እንዲወገዱ የሚያዘውን ውሳኔ ለሁለተኛ ጊዜ ለማሳለፍ መወያየት ይዘዋል። ትራምፕ ባለፈው ሳምንት ከጥቃቱ በፊት ለደጋፊዎቻቸው ባሰሙት ንግግር ምርጫው የተጭበረበረና ውጤቱም የተሰረቀባቸው መሆኑን ገልጸው ደጋፊዎቻቸው ይህንኑ በመቃወም ወደ ምክር ቤቱ ህንፃ እንዲገሰግሱ አሳስበዋቸዋል። በነጋታው ሐሙስ የዋይት ሀውስ የፕሬስ ቃል አቀባይ ባወጣው መግለጫ ትራምፕ በአመፁ የተፈጸመውን ጥቃት ማውገዛቸውን አስታውቋል። የተወካዮች ምክር ቤት አባል የሆኑት የኒውዮርኳ አሌግዛንድሪያ ኦካሲዮስ ኮርቴዝ ግን ፕሬዚደንቱ ከስልጣን መወገድ እንዳለባቸው ይናገራሉ። እንግዲህ እኔ ፕሬዝዳንቱን ከስልጣናቸው የሚያባርር ውሳኔ የሚወሰድበት መርሃ ግብር መውጣት እንዳለበት የሚያሳዩ ብዙ ምልክቶች መኖራቸውን በእርግጠኝነት አምናለሁ። አንደኛው ምክንያት የዩናይትድ ስቴትስ ፕሬዝዳንት ከስልጣናቸው የተወገዱ መሆኑን ማረጋገጥ ነው። እሳቸው በስልጣናቸው ላይ ያሉባት እያንዳንዷ ደቂቃና ሰዓት ለምክር ቤቱ ብቻ ሳይሆን ለሀገሪቱም ትልቅ አደጋን የምታስከትል መሆኑ ግልጽ ነው። ትራምፕን ከስልጣን ለማስወገድ ያለችው ቀን አጠያያቂ ሆናለች። ትራምፕ ከስልጣን የሚሰናበቱት ተመራጩ ፕሬዚደንት ጆ ባይደን ስልጣናቸውን በይፋ በሚረከቡበት በሚቀጥለው ሳምንት ረቡዕ እንደ ኤሮፓ አቆጣጠር ጥር 20 2021 ነው። በመሆኑም አንዳንድ የሪፐብሊካን ምክር ቤት አባላት ለባይደን በጻፉት ደብዳቤ እንዳስታወቁት በዚች አጭር ቀን ውስጥ ፕሬዝደንቱን ከስልጣን የሚያባረር ውሳኔ ማሳለፍ አላስፈላጊና ቁጣንም የሚቀሰቅስ ነው። የኤለኖይ ተወካይ የሆኑት ሪፐብሊካኑ የተወካዮች ምክር ቤት አባል አደም ኪንዚንገር እንዲህ ይላሉ። ዶናልድ ትራምፕ ሎኪንግ I mean bad You it's he just can't even put that into words, right? He he stirred up a crowd, it was an executive branch attack. President Kazilt Anamabar tikkleusanial mun but kalamnalo. Mikniatum, ahunum Tamalito, a saturated but Deluasmas, but Donald Trump, a jig but ammat for Hunu Mitayu but ያንን መቼም በቃላት እንኳ መግለጽ አይቻልም፣ አይደለም ደጋፊዎቻቸውን ለአመጽ አነሳስተዋል። ይህ ቀን ስራ አስፈጻሚው አካል ህግ አውጭውን አካል ያጠቃበት በአሜሪካ ታሪክ በጣም መጥፎ ከሆኑ ቀናት አንዱ ነው። ፕሬዝደንቱን ወይም ምክትል ፕሬዝደንቱ ስራቸውን በብቃት መምራት ባልቻሉ ጊዜ እንዲነሱ የሚያደርገውን የህገ መንግስቱን 25ኛ ማሻሻያ የሚጠቅሱም ሰዎች አሉ። በብቃት መምራት አለመቻል ሲባል በሞት በመለየት፣ ከስልጣን በመባረር በገዛ ፍቃድ በመልቀቅ ስራውን ለመስራት የሚያስችል የጉልበትም ሆነ የጤንነት አቅም በማጣት የሚሉትን የሚያካትት ሊሆን ይችላል እንደ ኢሮፓ አቆጣጠር ታህሳስ 2019 ዓ ም ህግ አውጪዎቹ የምክር ቤት አባላት በፓርቲ ወገንተኝነት መስመር በተከፈሉበት ሁኔታ ውስጥ ሆነው በሰጡት ድምፅ ፕሬዚደንቱ ከስልጣናቸው እንዲባረሩ የሚያስችለውን ውሳኔ ማሳለፋቸው ይታወሳል በወቅቱ ትራምፕ የተከሰሱት ስልጣናቸውን አላገባብ በመጠቀም የዩክሬን ፕሬዝደንት ተቀናቃኛቸው የሆኑት ጆ ባይደን ላይ የሙስና ምርመራ እየተደረገ መሆኑን እንዲናገሩ ለማግባባት ሞክረዋል በሚል ነበር። ይሁን እንጂ የእንደራሴዎቹ ምክር ቤት የተወካዮቹን ምክር ቤት ውሳኔ ባለመቀበሉ ትራምፕ ከስልጣናቸው ከመባረር ድነዋል። በአሜሪካ ታሪክ ከስልጣኑ እንዲወገድ ሁለት ጊዜ ውሳኔ የተላለፈበት ፕሬዝደንት የለም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ